the voice of America. ለስድስት ወራት የቤት ኪራይ ለመክፈል ቃል የገባልን የኦሮሚያ ክልላዊ መንግስትና የአካባቢው አስተዳደር ከሁለት ወራት በኋላ ሜዳ ላይ በትን ሆናል ሲሉ ከሶማሌ ክልል ተፈናቅለው በቢሾፍቱ ከተማ የሚገኙ ወጣቶች አማረሩ። ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ ለእነዚህ ወጣቶች፣ ለሌሎችም ተፈናቃዮች የሚደረገው ድጋፍ ከፍ እንዲል ጠይቋል። በወጣቶቹ የቀረበው ቅሬታ ተገቢ መሆኑን የገለጠው የብሾፍቱ ከተማ አስተዳደር በበኩሉ ተጨማሪ ሁለት ወራት የቤት ኪራይ እንዲከፈልላቸው መወሰኑን አስታውቋል። እስክንድር ፍሬው ነው ዘገባውን የላከልን። አቤቱታውን ያቀረቡት በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተፈጠረውን ግጭት ተከትሎ የተፈናቀሉ የኦሮሞ ወጣቶች ናቸው። የኦሮሚያ ብሔራዊ ክልላዊ መንግስት በዚህ ግጭት ሳቢያ የተፈናቀሉ ወጣቶችንና ሌሎች የህብረተሰብ ክፍሎችን በክልሉ የተለያዩ አካባቢዎች እንዲኖሩ ድጋፍም እንዲደረግላቸው ሲያደርግ ቆይቷል። የቢሾፍቱ ወይም የደብረ ዘይት ከተማ ለምሳሌ አንድ ሺህ አባወራዎችን እንድታስተናግድ ተወስኗል። ደረጃ በደረጃም እንዲገቡ እየተደረገ ነው። ከነዚህ አባወራዎች በተጨማሪ ግን አምስት መቶ አስር ከሶማሌ ክልል የተፈናቀሉ ወጣቶች አጭር ስልጠና ወስደው በከተማዋና አካባቢው በሚገኙ ፋብሪካዎች እንዲሰሩ ተመድበዋል። እነዚህ ወጣቶች ለአሜሪካ ድምፅ እንዳስረዱት የስድስት ወር የቤት ኪራይ እንደሚከፈልላቸው በክልሉና በአካባቢው ባለስልጣናት ቃል ተገብቶላቸው ነበር። ከሁለት ወር በኋላ ግን ያለ ማስጠንቀቂያና በድንገት የቤት ኪራይ ክፍያ መቋረጡን ወጣቶቹ ተናግረዋል። የቀበሌ መታወቂያ ስለሌላቸው በራሳቸው ሌላ ቤት መከራየት እንዳልቻሉም ጠቅሰዋል። አብዛኛዎቹ በሶማሌ ክልል ይሰሩ የነበረው የንግድ ስራ እንደሆነ በማስታወስም ከዚህ ስራ በቀጥታ ወደ ፋብሪካ ስራ መዘዋወራቸው ከአንዳንድ አሰሪዎች ጋር አለመግባባት መፍጠሩን፣ በዚህ ምክንያት የተባረሩም እንዳሉ ተናግረዋል። ይህንኑ ተከትሎ በርካቶች ማደሪያ ማጣታቸውን ጠቅሰው፣ በዚህ ምክንያት በከተማዋ ባህል አዳራሽ ማደር የጀመሩትም በፖሊስ መባረራቸውን አመልክተዋል። የተፈናቀሉት ንብረት ካፈሩበት ቀይና ጥሩ ገቢ ከሚያገኙበት ስራ መሆኑን ከወጣቶቹ አንዱ ፈይሳቱፋ አስረድቷል። ቃል የተገባው እንክብካቤም እየተደረገላቸው እንዳልሆነ በመጥቀስ ሻደወሌ ነው የመጣሁት። በኮንስትራክሽን ዙሪያ ነበረ። ታሪግ የምኖረው በጣም ከአስራ አምስት እስከ አስር የሚሆን ሰራተኞች አሉኝ ነበር። ኦኬ የራስ የግል ስራ ነበረ። የግል ስራ ነበር። አሁን ዋነኛው ቅሬታችሁ ምንድን ነው? የቤት ኪራይ ተቋረጠብን ነው ከፋብሪካዎች ከምንሰራባቸው እየተቀነስን ነው፣ እየተባረርን ነው ነው ውጡ ተብለን ስንወጣ ቀጥታ ባህል አዳራሽ ነው የገባ ነው። ከባህል አዳራሽ ግን እዚህ ጋር ሰው እንዳያይን ይሁን ምን ይሁን አናውቅም። ከዚህ ውስጡ ና ሂዱን የተባለለ ጠላ አልሄድም የተባሉት ደግሞ ወደ ሶስት ፓትሮል ፖሊስ መጥቶ ደብድቦ አውጥቶ እስር ቤት እስክንገባ ድረስ ምንም አይነት ጥያቄና መልስ እንዳንመልስ ማንም መጥቶ ሌላው አካል እንኳን መጥቶ እንዳያይን፣ እንደዛው ደግሞ ተደብድበን ነው ከፖሊስ ጣቢያ የወጣ ነው። የወጣቶቹን ቅሬታ አዲስ አበባ ከመጡት ተወካዮቻቸው ያዳመጠው ተቃዋሚው የኦሮሞ ፌዴራሊስት ኮንግረስ መንግስት ለተፈናቃዮቹ ጥያቄ ምላሽ እንዲሰጥ ጠይቋል። የፓርቲው የወጣቶች ሊግ አመራር አባል አቶ አዲሱ ቡላላ ይህንኑን ያንጸባረቁት እኛ አሁንም የምንለው እኛ የፖለቲካ ፓርቲ ነን። መንግስት ግን የጀመራቸው ስራዎች አሉ፣ ይታወቃሉ ነገር ግን አሁን እየሰራቸው ካለው በላይ መስራት ይችላል። እስካሁን እነዚህ ዜጎች ከኢትዮጵያን ማህበረሰቡ በሚደረግ ድጋፍ እርዳታ ነው እየኖሩ ያሉት። ከዚህ ውጭ ግን በመንግስት ደረጃ ትኩረት ተሰጥቶ እነዚህን ዜጎች ማቋቋም ይቻላል። እነዚህ ወጣቶችንም ሰርቶ እንዲኖሩ ሰርቶ እንዲበሉ ማድረግ ራሳቸው ቤት እንዲኖሯቸው ማድረግ ይቻላል። ሰፊ መሬት ነው ያለው። በግለሰቦች ስም ሰፋፊ መሬቶች ተይዘዋል። ስም መልሱም እንደነበር እናውቀዋለን እነዚህ መሬቶች ለተቸገሩት ወጣቶች የሀገር ተስፋ ለሆኑ ወጣቶች ማደልና ና እነሱ መኖሪያ ሌላ ቢቀር ይችን ነገር ከሚያገኙት ገቢ ሆን ነገር እያደረጉ እንዲኖሩበት ለነሱ ማድረግ የሚቻላል እንደተባለውን ደግሞ የቀበሌ መታወቂያ የመሳሰሉ እነዚህ ህጋዊ እንትኖችን መንግስት ለማመቻቸት እነዚህ ወጣቶች ማቋቋም ይቻላል ይህን እንዲያደርግ እንጠይቃለን አሁንም የወጣቶቹ ጥያቄ ተገቢ መሆኑን የገለጸው የቢሾፍቱ ከተማ አስተዳደር ምላሽ ለመስጠትም እየተሰራ መሆኑን አስታውቋል። ለእነዚህ ወጣቶች ለተጨማሪ ሁለት ወራት የቤት ኪራይ እንዲከፈልላቸው መወሰኑን የገለጹት የቢሾፍቱ ከተማ አስተዳደር ቃል አቀባይ ወይዘሮ ድርቤ ግርማ እየተሰጠ ያለውን ምላሽ አብራርተዋል። እኛ ጋር የተተናገዱ ወጣቶች ልጆች አሉ። የመጡት ለስድስት ወር የቤት ኪራይ እንደሚከፈላቸው ነው። እነሱም ሲናገሩ የነበረው ከኦሮሚያ ፋይናንስ ቢሮ የተሰጠው የተቀመጠው አቅጣጫ ደግሞ ለከተማው ፋይናንስ የተነገረው የሁለት ወር ክፍያ የቤት ኪራይ እንዲከፈላቸው እና በየአስራ አምስት ቀን አምስት መቶ ብር እንዲከፈላቸው አለን። እሱ ለሁለት ወር ብቻ እንደሚከፈል ነው። አምስት መቶ ምንድን ነው በየአስራ አምስት ቀኑ ለማጣፈጫ ተብሎ አምስት መቶ አምስት መቶ ብር በየአስራ አምስት ቀን ይከፈላቸው ነበር። በነፍስ ወከፍ ማለት ነው። አዎ፣ የቤት ኪራይ ደግሞ ያው እንደ ቤቱ ኪራይ ነው። እሱም ደግሞ በየ በቀበሌው በኩል ነው። ልጆቹ በየከተማው በየቀበሌው ተበትኖ ነው ያሉት። ቀበሌው አማካኝነት የሚሞላው ፎርም አለ። እሱ እየተሞላ ነው የሚከፈለው ለሁለት ወር ከተከፈላቸው በኋላ ተጓዟል። ቅሬታቸው ትክክል ነው ማለት ነው። ትክክል ሆነው እያለ ግን ምክንያቱ ግን ከላይ ነው። ከላይ የተሰጠን ከተማ ፋይናንስ ጽሕፈት ቤት ከላይ የተሰጠን አቅጣጫ ለሁለት ወር ብቻ ነው፣ ከሁለት ወር ውጪ እንዳይከፈል ተብለናል ነው ፋይናንስ ኃላፊውም የሚያነሳው። አሁን ደግሞ እነሱም ችግር ላይ ወድቆ ነው ያሉት። የስራ እድልም እንዲፈጠርላቸው የፋብሪካው ገብቷል ልጆቹ የከተማ አስተዳደሩ በጣም በትኩረት ሲሰራ የነበረው ልጆቹ እንደመጡ ከሁለት ወር በኋላ ራሳቸውን ችሎ የቤት ኪራይ ራሳቸው መክፈል እንዲችሉ ነበር። ያንን አስቦ ነው በየፋብሪካው በሚሰሩበት ቦታ የስራ ድል እንዲፈጠርላቸው ሲሰራ ነበር። አሁን ደግሞ ልጆቹ ሁሉም ሳይሆን የተወሰኑ ልጆች ወጥቶ ነው በባህል አዳራሽ ገብቶ ያሉት፣ የተወሰኑ ደግሞ በስራ ላይ ያሉም አሉ። በዚሁ አሁን ችግሩ እንደ ችግር ከተማውም አይቶታል። ልጆቹ ችግር ላይ እንዳሉ ከተማውን ማይቶ አሁን ጊዜያዊ ጊዜያዊ መፍትሄ እንስጣቸው፣ አሁን ቤት ኪራይ ለአንድ ለሁለት ወር እንዲከፈላቸው ታስቦ አሁን የአንድ ወር ተጨምሮላቸዋል ማለት ነው። ዛሬ እኔም ባገኘሁት መረጃ ከፋይናንስ ጽሕፈት ቤት የአንድ ወር አሁን ከፍለናል እነሱን ማውቋ እራሳቸውን እየቻሉ ስራ ወደ ስራም ተመልሶ እንዲገቡ ይደረጋል፣ ነው እኛም ባለን መረጃ ማለት ነው። ስለዚህ አጠቃላይ አራት ወር ይሆናል ማለት ነው። ቀጥሎ አንድ ወር ቀጥሎ አንድ ወር ነው ያሉኝ ትናንትና። ያው የቀበሌው ሊቀመንበሮችም ከአሁን በፊት የከፈሉበትን ውል ይዞ መተው እንደ አስፈላጊነቱ ልጆቹ ክፍያ እንዲያገኙ እንዲደረግ ነበር። እኔ እስከ ትላንት ነው። ዛሬ ደግሞ ያለውን ለውጥ ጠይቄው ነበር የፋይናንስ ኃላፊው ቀደውዬ አሁን የአንድ ወር ከፍለናል። ፖሊስም ደግሞ ያስወጣቸው ረፉበት እቃ አሁን የአንድ ወር ይከፈላቸዋል ውጡ ተብሎ ነው። እነሱም ያስወጧቸው በየቦታቸው ተመልሶ እንዲኖሩ አሁንም እንዳስፈላጊነቱ የአንድ ወር እንደሚጨመርላቸው ነው እሱ የነገረኝ። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተፈጠረውን ግጭት ተከትሎ ወደ አንድ ሚሊዮን የሚጠጉ ዜጎች ተፈናቅለዋል። በቅርቡ ወደ ስልጣን የመጡት ጠቅላይ ሚኒስትር አብይ አህመድ ለዚህ ችግር ልባት መስጠት ቀዳሚ ተግባራቸው እንደሚሆን መናገራቸውም ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ